ሀሎ፣ ሀሎ የቀበሌያችን ነዋሪዎች የሆናችሁ ሁሉ በቀበሌያችን መሰረተ ትምህርት ያጠናቀቁ ዛሬ ስለሚመረቁ በምረቃው ሥነ ሥርዓት ላይ እንድትገኙ ትጋብዛችኋል አለ በድምፅ ማጉያው የተላለፈው ድምፅ ትዝ አለኝ። እማየዬ የመሰረተ ትምህርት ታጠናቃለች። ማታ ስትፈትል ታመሽ ነበር ነይነተኛ አመሽቷል ስላት ስመረቅ የምለብሰው ስለሆነ ቶሎ ቶሎ መፍታል አለብኝ እያለች የወራች ሊምባ አይምሮዬ ውስጥ መጣ። ለካ እዚያ ልትሄድ ነው እንዲህ ያማረችው። ለራሷ አዲስ ልብስ ብትለብስ እኔም ባሮጌ ልብሴም ቢሆን ብትወስደኝ ምን አለበት? ልጇ ነኝ ብዬ በሆዴ የማየየን ተቆጣ።